ገዢው መንግስት ኢህአዴግ 11 በመቶ የምጣኔ ሀብት እድገት አስመዝግበናል ለህዝባችንም በቀን ሶስት ጊዜ በልቶ የሚያድርበት ስልት ነድፈናል የሚል መግለጫ በተደጋጋሚ ቢያስተጋባም ዛሬም ሀገሪቱ ከችግር አዙሪት አለመውጣቷን የሚነገረው የተፋጠነ እድገት ለማስመዝገብና የህዝቡን የኑሮ ሁኔታ ለማሻሻል ምንም እንኳን መንግስት አንዳንድ የልማት እንቅስቃሴዎችን ቢያከናውንም ሙሰኝነት፣ ብልሹ አስተዳደር፣ የአቅም ማነስ እና የስራ አፈጻጸም ችግሮች፣ የሸቀጦች ዋጋ መናር፣ እንዲሁም የአገልግሎት አሰጣጡ ድክመት ከህብረተሰቡ ወርሃዊ የነፍስ ወከፍ ገቢ ጋር አሁን ከሚ ታየው የኑሮ ውድነት ጋር አለመጣጣሙ ጋር ተደማምሮ ቅሬታና ብሶትን ማስከተሉ አልቀረም። በኢትዮጵያ የሸቀጦች ምርት ብቻ ሳይሆን የትራንስፖርት፣ የሕክምና፣ የቦታና የመኖሪያ ቤቶች ኪራይና ግዢ እንዲሁም የኢንተርኔትና የስልክ አገልግሎቱም የዋጋ ንረት ከሌሎች በማደግ ላይ ያሉ የአፍሪካ ሀገራት ጋር ሲነጻጸር አሳሳቢ መሆኑን የሚነገረው ገንዘባችንም ቢሆን ከጊዜ ወደ ጊዜ አቅሙ እየደከመ ሄደዋል። ኑሮ እጅግ ከመጠን በላይ ከብዷል፣ እና አስቸኳይ መፍትሄና አንድ ልባት ሊበጅለት ይገባል ይላሉ ያነጋገርናቸው አስቴት የህብረተሰቡ ችግር እኮ ዛሬ አይደለም። ሸቀጥ ገዝቶ ወይ በጋርዶ ወይ ስጋ ገዝቶ ዛሬ ስጋ መብላት ስጋት ሆኗል ተብሎ የሚተረትባት ሀገር በሆነችው ኢትዮጵያ ኑሮ ውድነቱ ምናልባት ዘጠና ስምንት ፐርሰንቱ የኢትዮጵያ ህዝብ ቄጠማ ጎዝ ጉዞ ቡና አፍልቶ ከጠጣ ራሱ ዶሮ አርዶ የበላ ያህል የሚቆጠርበት ሀገር ነው። ዛሬ ቡና ገዝቻ ፈላለሁ ብትል የስኳሩን ዋጋ አትችለውም፣ የቡናውን ዋጋ አትችለውም የተሰዱን ዋጋ አትችለውም። የጭራሮውን ዋጋ አትችለውም። ሶስት መቶ ብር ነው ዶሮ ሲገዙ የነበረው። ሁለት መቶ ሰባ ብር ነው አንድ ኪሎ ቅቤ። እሱንም ያላቸው ሰዎች ይህ ምንድን ነው? እየአደባባይ ሚስጥር እኮ በአዲስ አበባ ንግድ ቢሮ የደረ ፈቃድ ኢንስፔክሽን እና ሬጉላቶሪ ዳይሬክቶሬት ዳይሬክተር አቶ ካሳሁን በየነ ግን በቅርቡ መንግስት ከወሰደው የውጭ ምንዛሬ ማሻሻያ ጋር በተያያዘ በአገልግሎት አሰጣጡና በገበያው ላይ የሚፈጠሩ የዋጋ ንረቶችና ለመረጋጋቶች ሊኖሩ ይችላሉ። በተቻለ መጠን ገበያውን ለማረጋጋት እየሰራ ነው ይላሉ። የወጪና የገቢ ንግዱን ስርዓት ለማስያዝ መንግስት ከዚህ ከዶላር ምንዛሬ ለውጥ ጋር በተያዘ የአስራ አምስት ፐርሰንት ዲቫሉሽን ማካሄዱ ይታወቃል። ይህም የተከሰተው ከጥቅምት አንድ ወዲህ ነው። በተቀናጀ አግባብ የገበያና የዋጋ ማረጋጋት ስራዎች ሲከናወኑ ቆይተዋል። በተለይ ከተማችን አዲስ አበባ ላይ የሚከሰቱ ችግሮች አሉ። እንኳን ይሄን ያህል የምንዛሬ ለውጥ ተካሂዶ አይደለም፣ በተለያዩ ጊዜ ከተለያዩ ሁኔታዎች ጋር የደሞዝ ማስተካከያ ለመንግስተኛ ሰራተኛው ሲካሄድ እንደዚህ እንደዚህ አይነት ክስተት እንደሚከሰት ስለምናውቅ ዝግጅት ተደርጎ የቅርብ ክትትልና ቁጥጥር ነው የሚካሄደው ማለት ነው እያሰ ነገር የመጣው እዚህ ኮንስትራክሽን እቃዎች ላይ ነው። የግብርና ምርት ላይ የጎላ ለውጥ የለም። ኦልሬዲ አሁን ዘንድሮ አስተማማኝ ምርት በሀገር አቀፍ ደረጃ ተመርቶ ስላለና ምርቱም ለአገሪቱ በሚበቃ መልኩ እየተሰራጨ ስለሆነ አሁን ከተማችን ላይ የጎላ ችግር የሌለና በበቂ ሁኔታ እየተሰራጨ ያለበት ሁኔታ አለው። በገበያ ስርዓት ውስጥ ከመንግስት አካላት ጋር ትስስር በመፍጠር ልዩ ልዩ እቃዎችን በገፍ እያስገቡ በአቋራጭ ለመክበር የሚንቀሳቀሱ ህገወጥ ግለሰቦችና ነጋዴዎችን ቢሆኑ ቀረጥ፣ የሱቅ ኪራይ እና ተጨማሪ ሴት ታክስ ከፍለው የሚሰሩ ህጋዊ ነጋዴዎችን ለኪሳራ እንደዳረጓቸው እና በሸቀጥ ምርቶች ላይ ሳይወዱ ጭማሪዎችን እንዲያደርጉ የተገደዱበት ሁኔታ መፈጠሩ ይጠቀሳል። አቶ ካሳሁን እንዲህ አይነቱ ህገ ወጦች ላይ ቁጥጥርና የህግ እርምጃ እንደሚወሰድ ይናገራሉ። በሀገራችን የተከሰተውን የስኳር አቅርቦት እጥረት ለማቃለልም በኢትዮጵያ ብረታብረት ኢንጂነሪንግ ኮርፖሬሽን ሚቴክ በኩል ላለፉት ስድስት ዓመታት ለስኳር ምርት ፕሮጀክት ተብሎ የተመደበው ከ77 ቢሊዮን ብር በላይ ገንዘብ በበጀት አጠቃቀም ብክነት ምክንያት ድርጅቱ መቀጠል የማይችልበት ኪሳራ ላይ ወድቋል ተብሎ የቀረበው ሪፖርት በህግ አግባብ ተጣርቶ ውሳኔ እንዲያገኝ እየተሰራበት ነው ይላሉ። ከስኳር አቅርቦት ጋር የተወሰነ ክፍተቶች ተፈጥሯል፣ እጥረቱ ተፈጥሯል ይታወቃል። ይሄ ደግሞ የስኳር ምርት በሀገሪቱ ክረምት ክረምት ላይ የሀገር ውስጡ ፋብሪካዎች እድሳት ላይ ስለሚሆኑ እና የሸንኮራ ምርትም በባህሪው ክረምት ላይ ሀርቨስት ስለማይደረግ ወደ ስኳር መቀየር ስለማይቻል በዚህ አግባብ የአቅርቦት ሁኔታዎች በበቂ መልኩ ላይሆኑ ይችላሉ። እነዚህ ሜጋ ፕሮጀክቶች ወይም ደግሞ ይህን ሜጋ ፕሮጀክት ለማስፈጸም ኃላፊነቱን ወይም ኮንትራቱን የወሰደው አካል በዚህ አግሪመንት መሰረት እየሰራ ነው አይደለም የሚለው ያው ፈርዘሪ ኢንቨስቲጌሽን ያስፈልገዋል። በተያዘላቸው ጊዜ ሰሌዳዎች አለማለቃቸው አሁን ለምንላቸው ተጽዕኖዎች አንደኛው እንደ ችግር የሆነ ሁኔታ ሆኖ የሚከሰት ነው። እዚህ ላይ መስራት ደግሞ ለቀጣይ መፍትሄ ነው። በኢትዮጵያ የኑሮ ውድነትና የመልካም አስተዳደር እጦት ችግር ያላጠቃው የሀገሪቱ ክፍል የለም ቢባል ማጋነን አይሆንም። ገዢው መንግስት በአባላቱ መካከል የሚነሱ አለመግባባቶችን እና ህዝባዊ ተቃውሞዎችን ተከትሎ በሚያወጣቸው ልዩ ልዩ መግለጫዎች ብልሹ አስተዳደር፣ ያለመታደስ ችግር፣ ሙሰኝነት፣ የተቀላጠፈ አገልግሎት አለመስጠትና ስልጣንን ያለ የመጠቀም ችግሮች በስርዓት ውስጥ መንሰራፋታቸውን በተደጋጋሚ መግለጹ የሚታወስ ነው።